አለመልልሳችን፣ ኢትዮጵያና ዩናይትድ ስቴትስ ታሪክ ዲፕሎማሲ ትንታኔ በሚል ርዕስ በሞርጋን ስቴት ዩኒቨርሲቲ ዓለም አቀፍ ጥናቶች መርሃ ግብር የፖለቲካ ሳይንስ መምህሩ ዶክተር ጌታቸው መታፈሪያ የዛሬ ሰባት ዓመት ጥናታዊ መጽሐፍ አውጥተው ነበርና ይህንኑ ተንተርሶ የተካሄደ ነው። ዶክተር ጌታቸው መታፈሪያ በመጪው የፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ የሚያስቡትንና በምርምራቸው ውስጥ የሚያካተቱትን በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት ይመለከታሉ። ወደ ቃለ ምልልሱ ለመልሳቸው ታሪኩ ከመቶ ዓመት በላይ ሄዶ ከ1903 ዓ.ም ጀምሮ በሁለቱ አገራት መካከል የነበረውን የፖለቲካ ግንኙነት እንዴት ተጀመረ፣ ዲፕሎማሲውስ ምን አይነት ውጣና ውረድ ነበረው? አሁን ደግሞ ባለው በወቅቱ በተለይ ኦባማ ሲመረጡ በዛን ጊዜ የነበረው የህዝቡ ጥያቄ ምን እንደነበረ የዴሞክራሲ፣ የሰብአዊ መብት ጥሰቶች እነዚህ ሁሉ በኢትዮጵያ ውስጥ እየታዩ ስለሆነ ምናልባት እኚህ አዲሱ ፕሬዚዳንት አዲስ እይታ ይዘው ስለሚመጡ ያን እያሻሽላሉ ብሎ ተስፋ ያደረገ ጽሁፍ፣ ተስፋ ያደረገ መጽሐፍ ነበረ። ዶክተር ጌታቸው እርስዎ የኦባማ ፖለቲካ የኦባማ ዲፕሎማሲ በአፍሪካ ላይ የሚከተሉት ውድቅ ነው፣ ፎርሻዋል ነው የሚሉት አሁን አሁን። ምክንያቱም ኦባማ ሲመጣ ብዙ ተስፋ ነበረን። አዲስ እይታ መነጽሩም ደግሞ ከሌሎቹ የአሜሪካ መሪዎች የተለየ መነጽር ላይ የተለየ እይታ እንዳለው ከተጎዳው አካል ከተጎዳው ክፍል እንደመጣ ከጥቁር ከደሃ የሦስተኛው ዓለም ብሶት በቅርብ የሚያውቅ ያወቀም ከህዝብ ጋር የሰራ ሰው ስለነበረ በአፍሪካ እንዲሁም ደግሞ በአሜሪካ ውስጥም ደግሞ በዚህ በደሃው አካባቢ ትልቅ ለውጥ ያመጣል ተብሎ ታምኖበት ነበረ። አንድ ነገር መጥቀስ ያለብኝ አሜሪካ ፕሬዚዳንት ከተሆነ ሁሉ ነገር ጨብጦ ይዛል ማለት አይደለም። የአሜሪካ የአስተዳደር ሁኔታው ቼክስ ኤን ባላንስ የሚሉት ሁኔታ አለ። ፕሬዚዳንቱን የሚቆጣጠረው አለ፣ ህግ አውጪው አለ። በዛ ላይ ደግሞ የሞራል የበላይነት ብቃት ያለው ሱፕሪም ኮርት የሚባለው ከፍተኛው ፍርድ ቤት አለ። በእነዚህ በእነዚህ መካከል ነው ፖለቲካው የሚካሄደው እና ኦባማ እንደ አፍሪካ ሀገሮች ዲክቴተሮች ሁሉ ነገር ሊመራ አይችልም። ሀሳብ ያቀርባል፣ ሀሳቡ መጽደቅ አለበት ያለ በለዚያ እንደፈለገው ሊፈነድቅ አይችልም። ያ ችግር እንዳለው ይገባኛል። በሌላ መልኩ ደግሞ ዝም ብሎ ለምሳሌ አጥፊ አገሮችን መቅሰስ የሚያስፈልገውንም እርዳታ መከልከል እያለ ከድሃው ጋር አንድ መንግስት፣ አንድ መሪ ከድሃው ጋር መዋል አለበት እንጂ ከሀብታሙ፣ ከባለጸጋው፣ ከመሪዎች ጋር ከዋለ ለነገ ፖለቲካ ጥሩ አይደለም። እና ኦባማ በዛ በኩል በኢትዮጵያ ውስጥ ለምሳሌ የሰብአዊ መብት አለመከበር ሲኖር የፖለቲካ ምህዳሩ እየጠበበ በሚሄድበት ጊዜ ጥቂት ሰዎች ያለቅጥ እየከበሩ ያ አከባበራቸውን ደግሞ አጠያቂ በሆነ ሁኔታ እየሆነ በሚሄድበት ጊዜ ይህ ዘላቂነት ያለው ሰላም ሊያመጣ አይችልም፣ በአንድ ሀገር ላይ እንግዲህ። ኦባማም ቢሆን ከመሪዎች ጋር ሳይሆን ከህዝብ ጋር መሆን አለበት። እርግጥ እንደ ፖለቲካል ሳይንስ አስተማሪ የፖለቲካውን ሁኔታ ነው የሚያየው መንግስት የቀኑ መንግስት ነው። አንድ መንግስት የሚረዳ ህዝብን ያለውን ያለውን መንግስት ብቻ ነው እንትን የሚለው ግን። ያም ሆነ ይሄ ግን መንግስትም እየረዳ ኧረ ህዝቡ እኮ ተጎቷል እያለ መጮህ አለበት። እና በዛ ምክንያት ፕሬዚዳንት ኦባማ አፍሪካን ጎተዋል። እንደተመኘነው አልሆነም። በኢትዮጵያ ላይም እንደዚሁ ያላቸውን መጥፎ መጥፎ አሻራ የጣሉ ይመስለኛል ምንድን ነው አሁን የፕሬዚደንት ኦባማ ጉብኝት ፋይዳ ወደ ኢትዮጵያ የሚያደርጉት እንግዲህ እሳቸው የመጀመሪያው ፕሬዚደንት መሆናቸው ነው ወደ ኢትዮጵያ ሲሄዱ እንዳይሄዱም ብዙ ጥሪ ሲደረግ ነበረ ወደ ኢትዮጵያ የሚሄዳቸው ነገር ያስደሰታቸው ደግሞ ብዙዎች አሉ ምንድን ነው ትርጉሙ ኦባማ ሄዱ አልሄዱ ለኢትዮጵያ የሚሰጠው ጥቅም ምንድን ነው አንድ የአሜሪካ ፕሬዚደንት ሌላኛውን ሀገር ጎበኘ አልጎበኘ ምንድን ነው ያለው ትርጉም አሁን እንግዲህ አንድ ፖሊሲ ሲወሰድ ደጋፊም ተቃዋሚም አለ። የአንድ እንግዲህ የመሪ ዋናው ተግባር እነዚህን ተቃውሞዎች ለማቀዝቀዝ እና ወይም ደግሞ ቁጥራቸውን ለማሳነስ እና ደጋፊዎችን ለማብዛት ነው። ግን የኦባማ ወደ ኢትዮጵያ መሄድ አንደምታው ምንድን ነው በሚባለው ላይ ሶስት አይነት አመለካከት አለኝ። አንደኛ ለአሜሪካ ትልቅ አንደምታ አለው። የንግድ በር ለአሜሪካን ነጋዴዎች ካለፈው የበለጠ ይከፍታል። ከኦባማ ጋር የሚሄዱ ነጋዴዎች እንዳሉ ይሰማኛል እና ያ ይከፈትላቸዋል። አሜሪካኖች። ሌላ አዲስ አበባ ብቻ እኮ አይደለችም። አዲስ አበባ የአፍሪካ ዋና ከተማ ነች። አዲስ አበባ ውስጥ ያለው የአፍሪካ ሕብረት መቀመጫ አለ። ያንን ሄዶ መጎብኘቱ እዛ ላይ መገኘቱም ደግሞ ለአፍሪካ እውቅና እንደሰጠ፣ ለአፍሪካ ፖለቲካ ድጋፍ እንደሰጠ ነው የሚያሳየው። ያ ነው እንግዲህ ከአሜሪካ በኩል ሲታይ ከኢትዮጵያ መንግስት ደግሞ ሲታይ ገዢው ፓርቲ የሚወስዳቸው ሁሉ በፕሬዚዳንት ኦባማ ቡራኬ እንደተሰጠው እንደተወደደለት ተቀባይነት እንዳገኘ ይመሰላል። ሌላው ደግሞ ከአሜሪካ ከገናና መንግስት መሪ ጋር ተቀራርቦ ተቃቅፎ ፎቶግራፍ መነሳት ራሱ ደግሞ አንድ የፖለቲካ ፍጆታ የፖለቲካ ጥቅም ሊያስገኝ ይችላል። ለገዢው ፓርቲ እንግዲህ ሁለት ለአሜሪካ ያለው አንደምታ ለኢትዮጵያ መንግስት ያለው አንደምታ ነው። ሦስተኛ ለኢትዮጵያ ሕዝብ ደግሞ የሚሰጠው ጥቅም ምንድን ነው ከሚለው በዚህ በሸር ረብ አቀባበል ላይ በደህንነት በሴክዮሪቲ መልክ የኢትዮጵያኖችን መብት ምርት በተለይ በአዲስ አበባ አካባቢ የበለጠ ሊታገድ ይችላል። የመዘዋወር መኪና መንዳት፣ ሀሳባቸውን ደግሞ ወጥተው ለማሰማት መሞከር እዛ ላይ ሕዝቡ ላይ ትልቅ ተጽዕኖ ያመጣል። ህዝቡ በቀጥታ ከዚህ ጉብኝት ትርፍ አያገኝበትም። የሚያገኘው ትርፍ እንዲሁ በዝሩቁ ዝም ብሎ ማዳመቅ ነው እና ይህም ስል ግን በኢትዮጵያ የታወቀ ኢትዮጵያን ህዝብ እንግዳ ተቀባይነት እንዳለ ሆኖ ማየት አለብን እና በዚህ አይነቱ ነው እንግዲህ የማየው በሶስት አይነቱ፣ ለአሜሪካ ህዝብ፣ ለአሜሪካ መንግስት፣ ለኢትዮጵያ መንግስት እና ለኢትዮጵያ ህዝብ እዛ ነው የማየው። አንደምታ አንደንታ እርስዎ በግሎ ዶክተር ጌታቸው የፕሬዚደንት ኦባማን ወደ ኢትዮጵያ መሄድ ከሚደግፉት ኖት ወይስ ከሚቃወሙት ኖት? እንዲሄድ እፈልጋለሁ። መጀመሪያ እንዲያውም ጋና ከመሄዱ በፊት ወይም ከመሄዳቸው በፊት የጻፍኩት ደብዳ ወረቀት ነበረ፣ አርቲክል ነበረ። መጀመ መሄድ ያለባቸው እንዲያውም ኢትዮጵያ ነው። ምክንያቱም ኢትዮጵያ የአፍሪካ ሀገሮች ዋና ከተማ ነች፣ የአፍሪካ ህብረት መቀመጫ ነች። ከዛ ለአምሳ አራቱ የአፍሪካ አገሮች መልእክት ሊልኩ ይችላሉ። ለምሳሌ ጋና ውስጥ ያደረጉትን መልእክት ጋና ውስጥ ሆነው ከማሰማት አዲስ አበባ የአፍሪካ ህብረት መቀመጫ ላይ ሆነው ቢያሰሙ ደስ ይለኛል። መሄዳቸው አሁን ግን ጥሩ ነው። ግን ሄደው ምን አደረጉ ነው ምን ያደርጋሉ ነው ጥያቄው። ምን ያደርጋሉ ብሎ ይጠብቃሉ። እርስዎ ፕሬዚደንት ኦባማ ቅድም የዘረዘሯቸውን ነገሮች አያውቁም ብለው ያስባሉ፣ ወይም ችላ ይሏቸዋል ብለው ያስባሉ? ያውቃሉ፣ ያውቃሉ። እንግዲህ ዋናው መርኋቸው ዲፕሎማሲ። ምን ይጠብቃሉ ከጉብኝታቸው? ከጉብኝታቸው በህዝብ ፊት ለፊት ቢናገሩ ደስ ይለኛል፣ ኢትዮጵያን በመውቀስ ግን። እንግዳ ሄዶ ሆኖ የሚሄድ መሪ በህዝብ ፊት የጋበዘው መንግስት አያሳጣም። ከጀርባ ግን እንደዚህ ካላደረጋቸው በዚህ ጊዜ ውስጥ ይሄንን ይሄንን እርምጃ እንወስዳለን የፖለቲካ መሪዎች እንዲፈቱ፣ የጋዜጣ ጸሐፊዎች፣ የሚዲያ ሰዎች እንዲፈቱ፣ ሰብአዊ መብት እንዲፈታ እንደዚህ ካላደረጋቸው ይህን ይህን እርምጃ እንወስዳለን ማለት ግን አለባቸው። መንግስትም ደግሞ ወይም ሰምቶ ተፈጻሚ ማድረግ አለበት። ያንን ነው የምጠብቀው። የአፍሪካ ህብረት አዲስ አበባ ላይ ባይኖር ኖሮ ፕሬዚደንት ኦባማ ይጎበኙ ነበር ኢትዮጵያን ብሎ ያስባሉ። እንግዲህ እሱን አላውቅም። ዶክተር ጌታላውክም ግን የአዲስ አበባ የኢትዮጵያ ምናምን የአፍሪካ ህብረት አዲስ አበባ መኖር ስበት አለው። ግን ባይኖር ኖሮ ይሄዳሉ አይሄዱ፣ ያንን ማንም የሚያውቅ ሰው የለም። ይህንን መጽሐፍ ያሳተመው አልጎራ አሳታሚ ስለ መጽሐፉ ጠቅለል እያለ ማብራሪያ ጽፎ ነበር እና ድንቅ ምርመራ ነው ያደረጉት። በሁለቱ ሀገሮች ግንኙነት ላይ ከአንድ መቶ ዓመት በላይ በዘለቀው ግንኙነት ላይ በዲፕሎማሲያዊ ግንኙነቶቻቸው ላይ ሰነዶችን ከአርካይቭ እያወጡ እንደተመለከቱ፣ የመንግስት ሰነዶችን እንዳዩ፣ የመንግስት ባለስልጣናትን ኢንተርቪው እንዳደረጉ፣ ቃለ ምልልስ እንዳደረጉ፣ ብዙዎቹን ወደ አማርኛ እንደመለሱ እና uh ፖለቲካ ሳይንስ ክህሎት ሙያዊ ክህሎት ሆኖ ወይም ፖለቲካል ሳይንስ ኤክስፐርቲዝ ነው የሚለው በጽሁፉ እነዚህን ክንዋኔዎች ለመተንተን እንደተጠቀሙባቸው አስቀምጧል። አልጎራ ፐብሊሺንግ ሌሎችም በጣም ብዙ አስተያየቶቻቸውን የሰጡ ምሁራን አሉ። በዚህ መጽሐፍ ላይ ወደፊት መለስባቸዋለሁ ወደ እነሱ። እና ይሄ መጽሐፍ በጣም ስፋት ያለው የሁለቱን ሀገሮች ታሪክ የሚያሳይ ነው እና በቅርበትም የሚናገር ነው እንደው እንደ አንድ ቀልድ ከሚመስል ነገር ልነሳና፣ እስኪ ወደዚህ መጽሐፍ ከመግባቴ በፊት ዶክተር ጌታቸው ገጹን ያዩ አንዳንድ ሰዎች ምን አሉ? የምነካው ዶክተር ጌታቸው እስቲ አሁን የሦስት ሺህ እና የአራት ሺህ ዓመት ታሪክ አክሱም ሐውልትን ከዋሽንግተን ቅስት ጋር ጎን ለጎን እንደዚህ እኩል አቁሞ ማሳየቱ ምን ማለቱ ነው የሚሉ ነበሩና እስቲ ዶክተር ጌታቸው ምን ይላሉ እርስዎ? እሺ በነገሩ ላይ በነገራችን ላይ መጽሐፉ ሽፋን ላይ የተሳለው ስዕል በልጄ አርቲስት በሆነች በህሊና ነው የተሳለው የአክሱም ሀውልት አንድ ሺህ ሰባት መቶ አመት ገደማ ያለውንና ዋሽንግተን ዲሲ የሚገኘውን አሜሪካን ሀውልት ሁለት መቶ አምሳ አመት ገደማ ያለውን አንድ ላይ ዘመም ብለው በጭንቅላታቸው ሲገናኙ ያሳያል ይህ እንግዲህ ትልቅ ምሳሌ ያለው የድሮ ሀገር ሶስት ሺህ ዓመት ያላት አገር አምስት መቶ ወይም አራት መቶ ዓመት ካላት አገር ጋር ተገናኙ ለማለት ነው። እነኝህም ሁለቱም ሀውልቶች ደግሞ በሁለቱ አገሮች ሰንደቅ ዓላማዎች ከበስተኋላ የታጀበ ነበረ እና ትልቅ መልእክት አለው። የጥንታዊት አገርና አዲሲቷ አገር ተገናኙ ለማለት ያህል ነው አመሰግናለሁኝ ዶክተር ጌታቸው እና እስቲ ዘለቅ እንበልና ወደ ውስጥ እንጀምር ከፕሬዚደንት ቴዎዶር ሩዝቬልት ዘመን ጀምሮ የነበረውን ታሪክና ያኔ ነው ሀያ ስድስተኛው ፕሬዚደንት በነበሩ ጊዜ ነው ለመጀመሪያ ጊዜ የሁለቱ ሀገሮች ጥንስስ የተጀመረው አሁን አሁን በቴዎዶር ሩዝቨልት ጊዜ ነበረ ኢትዮጵያንን አሜሪካኖች ቀደም ብለው ያውቋት ነበረ ስለ ታሪኳ ስለ ጂኦግራፊ አቀማመጧ የቆየ የክርስትና ሃይማኖት ተከታይ እንደነበረች የመጽሐፍ ባህል እንዳላት ቀደም ብሎ ከአውሮፓኖች ጋርም እንደሚገናኙ፣ ሄሮዶትስ እንኳን ምን ብሎ ጽፎ ነበረ የግሪክ አማልክት ማምሻቸውን ኢትዮጵያ ሄደው ከንጹሐን ኢትዮጵያኖች ጋር እያረፉ ይመለሳሉ ብሎ የጻፈበት ነበረ። እና ኢትዮጵያ የቆየ ታሪክ ነበራት እና እቺን አገር ይጓጓት ነበር። ብዙዎቹም ደግሞ ለአደንም እያሉ ይሄዳሉ፣ ለማጥናትም ብለው የሚሄዱ አሉ። እና በዛ በዛ ምክንያት ነበር የተጀመረው የኢትዮጵያና የአሜሪካ ግንኙነት እና እንዴት ወደ ይፋዊ ግንኙነት ዘለቀ? እሺ፣ እንግዲህ አንደኛ የአጼ ምኒሊክ በአደዋ ላይ ጣሊያንን ድል ማድረግ ስድስት በአውሮፓኖች አቆጣጠር ያ ታላቅ ትምህርታዊ የሆነ የጦር ውጤት ነበረ። አውሮፓኖችም ኢትዮጵያ አሁን ደሃ ወይንም ወደ ኋላ ቀር አገር አይደለችም፣ ከእኛ ጋር እኩል ነች ብለው የተቀበሏት ነበረ። ልክ የአፍሪካ ጃፓን ነች ብለው ያዩዋት ነበረ። ምክንያቱም ጃፓን ነጩን ሀገር ሩሲያን አሸንፋ ነበረ። ጥቁሯ አገርም ኢትዮጵያ ነጩን አገር ጣሊያን አሸንፋ ነበረ። አንዳንዶችም ደግሞ በተለይ ጥቁሮች አፍሪካን አሜሪካኖችም፣ አፍሪካኖችም ይህ የነጭና የጥቁር ትግል ነው፣ በዚህ ትግል ላይ ነጩ ተሸንፎ ጥቁሩ አሸነፈ የሚባል ያ ሁሉ ነበረ እና ያ ቀልብ የሚስብ ሁኔታ ነበረ። ያም ሆነ ይህ ዊሊያም ኤሊስ የሚባል በጣም የታወቀ ቱጃር ከቴክሳስ ነው። ዎል ስትሪት ላይም በዚያን ጊዜ እንግዲህ የታወቀ ጥቁር እሱ ነበር። በአሜሪካ ሀገር ይነግድ ነበረ። ስለ አጼ ሚኒሊክ ስለ አድዋ ሰምቶ እኚህ ሰውዬ ሄጄ ማየት አለብኝ ብሎ ከሚስቱ ጋር አጼ ሚኒሊክን ሂዶ ጎበኘ። እንዲያውም በወርቅ የተሸለመ ሽጉጥ ይዞላቸው ነበር ይሄለ እና አጼ ሚኒሊክን ማስፈቅዶ የጥጥ ማምረቻ እርሻ ደቡብ ኢትዮጵያ ውስጥ እንዲሰጠው ጠይቆ ያን ሁሉ አግኝቶ ነበረ እና ይህ ሰው እቺ ታላቅ ሀገር፣ የአፍሪካ ታላቅ ሀገር ከአሜሪካ ጋር የንግድ ቁሩኝነት እንድታደርግ በጣም ስለሚፈልግ መንግስታትን የአሜሪካን ፕሬዚዳንቶቹ እየመጣ ይጠይቅ ነበረ። ያ በዛ እንዳለ ፈረንሳይ ሀገር ማርሴልስ ከተማ የአሜሪካን ሀገር ቆንስላ የነበረ ሮበርት ፒት ስኪነር የሚባል እንዲሁ ኢትዮጵያ እኮ የምትባል ሀገር ወደፊት በአፍሪካ ውስጥ ታላቅ ሀገር የምትሆን ገናና ሀገር የምትሆን ነፃነቷን ይዛ ባህሏን ጠብቃ የቆየች ሀገር ነችና እቺ ሀገር ከአሜሪካ ጋር መገናኘት አለባት ብሎ ብዙ ብዙ ይለፋ ነበረ። በዚህን ጊዜ የአሜሪካ መንግስታት ብዙም አልተቀበሉትም ነበረ፣ ግን በመጨረሻ ላይ እንዲያውም ከስቴት ዲፓርትሜንት ጋር ሲጻጻፍ፣ በመጨረሻ ፕሬዚደንት ቴዎዶር ሩዝቨልትን በግንባር አግኝቶ አስረዳቸው። እና በዛ መካከል ነው እንግዲህ ቀስ በቀስ የመጀመሪያው ግንኙነት በዲፕሎማሲ ሳይሆን በንግድ እንዲጀመር ተድርጎ ያ እያደገ እያደገ ወደ ትልቅ ዲፕሎማሲና የኤምባሲ መከፈት ደረጃ ደረሰ። ዶክተር ጌታቸው ኒውዮርክ ሀርለም ውስጥ ቤተ ክርስቲያን አለ። የአቢሲኒያ ቤተ ክርስቲያን ይባላል። ወይም ቸርች ኦፍ አቢሲኒያ ነው የሚባለው። ከኢትዮጵያ የመጡ ነጋዴዎች አራት መቶ የሚሆኑ ነጋዴዎች ይመስለኛል። እና እነሱም እንደዚሁ በሁለቱ መካከል ድልድይ ለመፍጠር የፈጠሩት ታሪክ አለ ይባላል። ነው እንግዲህ ምንድን ነው ኢትዮጵያኖች ነጋዴዎች እንግዲህ በዛን ጊዜ የኢትዮጵያን ነጋዴዎች ነበሩ። አዎ፣ የታወቀ ነው የረጅም ጊዜ ከሩቅ ምስራቅ ጋር ከህንድ ጋር ሁሉ የሚናገድ ታሪክ ነበር። የኢትዮጵያ ታሪክ የነበረው ወደ ኋላ ስንመለስ በወቅቱ በዓለም ላይ አራት ታላላቅ መንግስታት ነበሩ፣ የሮም፣ የአክሱም፣ ፐርዣ አሁን ኢራን እና የቻይና ነበሩ። እነኚህ ታላላቅ ግዙፍ መንግስታት ነበሩ። ወደ ጥያቄ ለመመለስ ኢትዮጵያ ከኢትዮጵያ የመጡ ነጋዴዎች በእሁድ ቀን ቤተ ክርስቲያን ሄዱና ለማስቀደስ ለመጸለይ ገብተው ተቀመጡ። ፊት ለፊት ተመተው ሰዎች ነጮች መጥተው ጥቁሮች ወደ ኋላ ነው የሚቀመጡት በባህላችንና ወደ ኋላ ሄዱ ሲባሉ እንደ በነጭና በጥቁር መካከል ደግሞ ምንድን ነው በእግዚአብሔር ቤት አንደኛ ይህን ነገር ዘይቤ ቤ አናውቀውም። በዛ ላይ ደግሞ በእግዚአብሔር በመጸለያ በአምልኮ ቤት ውስጥ እንደዚህ አይነት እንዴት ይደረጋል ብለው ሲወጡ ጥቁሮች ተከትሏቸው ወጡ። በዛ ምክንያት ሄደው አበሴኒያን ቸርች የሚባል ከፈቱ። ብዙ ጊዜ ጥቁሮች ነጮች ጋር እየሄዱ ነበር የሚጸልዩት። በዚህ በዘረኝነት ምክንያት እየወጡ የራሳቸውን ከዚያ በኋላ የራሳቸውን ቤተክርስቲያን መመስረት ጀመሩ። የአበሲኒያን ቸርች ይላሉ፣ ዛዮን ቸርች ይላሉ አፍሪካን ቸርች ይላሉ እንደዛ እንደዛ እያሉ ልዩ ልዩ እንግዲህ የተለያየ ፖለቲካውም በኢኮኖሚውም በህብረተሰብም በሃይማኖትም የአሜሪካ እንትን እየተለያየ ሄደ እና በዛ ምክንያት አቤሲኒያን ቸርች ብለው መሰረቱ። እንግዲህ ሁለት መቶ ዓመታቸውንም ሲያከብሩ በዚህ መጽሐፍም ውስጥ ተጠቅሷል። እኚህ የቤተ ክርስቲያኒቷ አባላት ካህኑም ሆነው ኢትዮጵያን ሄደው ጎብኝተዋል። ያው ኢትዮጵያን እንደ ሌላዋ ሁለተኛው ኢየሩሳሌም አድርገውን ነው የሚያየዋት። በዛ ምክንያት ነው በዚህ በምዕራቡ ንፍቀ ክበብ የመጀመሪያው የጥቁር ቤተ ክርስቲያን ነው ተብሎ ነው የሚነገረው። ነው እና የኢትዮጵያ ሚሌኒየም የተከበረ ጊዜም እንደዚሁ አራት መቶ የሚሆኑ ልዑክ ሄደው ነበር መሰለኝ፣ ወደ ኢትዮጵያ። ልክ ነው። በዚያን ጊዜ ሬቨረንድ ባት የሚባል ሰውዬ በመምራት ሄዷል። በነገራችን ይህ ቤተ ክርስቲያን በአሜሪካን ፖለቲካ ውስጥ ታላቅ ሚና የተጫወተ ነው። ለመጀመሪያ ጊዜ ጥቁሮችን ሰብስቦ የስራ ሙያ ያሰለጠነ በዲፕሬሽን ጊዜ በሺ ዘጠኝ መቶ ሰላሳዎቹ አመት ህብረት ውስጥ የኢኮኖሚ ቀውስ በነበረበት ጊዜ ምግብ እያቀረበ ስራ እያሰለጠነ ስራ የሚያስይዝ ከመንግስት አልፎ ቀድሞ በመገኘት ድሀውን የሚረዳ የነበረ ነው። ከዛ በኋላ ደግሞ ታላላቅ መሪዎች እንደነ ፊደል ካስትሮ ሁሉ መጥተው እዛ ነበር ንግግር ያደረጉት። ጃንሆይም መጥተው ያንን ቦታ ጎብኝተው የወርቅ መስቀል ሰጥተው፣ አሁን በቤተ ክርስቲያኒቷ ውስጥ ትልቁ የወርቅ መስቀል ጃንሆይ ለዚህ ቤተ ክርስቲያን የሰጡት ነበር። የሚገኘውም በጥቁሮች መኖሪያ አካባቢ ታሪካዊ በሆነ አካባቢ ነውና አለም አለም እንግዲህ ለም ሬኔሳንስ ይባላል የስነ ጽሁፍ የሲኒማ የቲያትር የነዚህ ሁሉ መካ ወይንም እምብርት የሆነችን እቻለ ወደዚህ ጉዳይ ወደፊት መቼ መመላለሳችን አይቀርም። ዶክተር ጌታቸው ሰሞኑንም የኢትዮጵያና የአሜሪካ ግንኙነት ታሪክ የምንነጋገርበት ስለሆነ እስቲ አሁን ዘለቅ እንበልና ቅድም ያነሱልኝ በፕሬዚደንት ቴዎዶር ሮዘቨልት ጊዜ የተጠነሰሰው የሁለቱ ሀገሮች ግንኙነት ወደ ዲፕሎማሲያዊና ይፋ ይፋ ወደሆነ ግንኙነት በምን ሁኔታ ተሸጋገረ? እንዴት ነው ጠንካራ የሁለት እኩል ሀገሮች ግንኙነት የሆነው መቼ ነው? የኢትዮጵያና የአሜሪካ ግንኙነት፣ እንግዲህ አሜሪካኖችም ኢትዮጵያን ይፈልጉ ነበር። በተለይ ደግሞ የቀዝቃዛዊ ዓለም ጦርነት በተነሳበት ጊዜ ነጻ አገር በአፍሪካ ውስጥ እንግዲህ ነጻው ሀገር አገሮች ሁለት ናቸው። ላይቤሪያ፣ ላይቤሪያም ደግሞ ነጻ ይህን ያህል አትባልም፣ ምክንያቱም የአሜሪካ ከአሜሪካ የበቃ ሰው ነበረች ያቋቋማት ነች። የአሜሪካን አይነት ሰንደቅ ዓላማ ነው የሚከተሉት። ሞንሮቪያ፣ ፕሬዚዳንት ሞንሮ፣ ላይቤሪያ፣ ሊበርቲ በዛ በዛ የተቆራኘ ነው። ኢትዮጵያ ግን ለብቻዋ ነጻ የሆነች ሀገር ነበር። ይሄ ማለት የቀዝቃዛው ጦርነት ጊዜ ሳይሆን የቅኝ ግዛት ዘመን ለማለት ፈልገው ነው። በቅኝ ጊዜ ዘመን በቅኝ ጊዜ ዘመን እንግዲህ ራሷን የቻለች ነች። ከሌሎቹ ጋር አሜሪካኖች ሊገናኙ አይችሉም፣ ምክንያቱም በቅኝ ግዛት ውስጥ ስለነበሩ የሌላ ሀገር ይዞታ ሄደው ሊያነጋግሩ ወይንም ግንኙነት ሊያደርጉ አይችሉም። ነጻ መንግስት እንዳፈቀዳት የነጻ የፎረም የውጭ ፖሊሲ የምትከታተል ኢትዮጵያ ነች። ከእሷ ጋር ግንኙነት ለማድረግ ነው ፈለጉ። ምክንያቱም አንደኛ ጠበብቶች፣ የሳይንስ ጠበብቶች፣ የእርሻ ጠበብቶች ኢትዮጵያ የአዝርዕት፣ የፍራፍሬዎች፣ የአታክልት እነዚህን በመሳ የመሳሰሉ የበለጸገች ስለሆነ ያንን ለማጥናት ኢትዮጵያ ለም የተፈለጉ አንዳንድ ኢትዮጵያ ውስጥ የሚበቅሉትንም አዝርት ወደ አሜሪካ እያመጡ እያበቀሉ እንዴት አድርገው ሊራባ እንደሚችልም ያጠኑ ነበረ። በዚህም በሶሲዮሎጂ፣ በአንትሮፖሎጂ በዛ በዛ አካባቢ ደግሞ ትምህርት ያላቸው ሰዎች ኢትዮጵያ እየሄዱ ለማጥናት ፍላጎት ነበራቸው። እየሄዱ አጠኑ። አንዳንዶቹም ደግሞ እንደዚሁ እየሄዱ አዳዲስ ነገሮችን አዩ። ለምሳሌ የቤተ እስራኤሎች ኢትዮጵያን አይሁዶች መኖር በጣም አስገረማቸው። ለአውሮፓ ሄደው ለአሜሪካ እየመጡ አንድ የኒውዮርክ ጋዜጣ ጸሐፊ የነበረ ሰው የዛ ሄዶ አይቶ መጥቶ ኢትዮጵያ ውስጥ እኮ ይሄ ነገር አለ ብሎ እና የአሜሪካኖችንን የአውሮፓኖችን ቀልብ ሳበይ ይሄ ይሄ ሁሉ በዛ በዛ ምክንያት አሜሪካኖች ወደ ኢትዮጵያ እንግዲህ አዘነበሉ ኢትዮጵያም ደግሞ እንደዚሁ አሜሪካን በጣም ትፈልግ ነበረ ምክንያቱም የአሜሪካ ጥበብ ቴክኖሎጂ የትምህርት ተቋሟ ለኢትዮጵያ ይጠቅማል የሚል ፍላጎት ነበራቸው እና ኢትዮጵያን እንደ ኢትዮጵያ አሜሪካንን ተንተርሳ ልታድግ ትችላለች የሚል እምነት ነበራቸው። እንዲሁም ኢትዮጵያ አሜሪካን ትፈልግ ነበረ፣ ምክንያቱም ጎረቤት ያሉት ቅኝ ገዢዎች እንደ እንግሊዝ፣ ፈረንሳይ፣ ጣሊያን ወዘተርፈ ያሉት ሀገሮች በመልካም ዓይን ኢትዮጵያን አየውም ነበረ። ቅኝ ለመግዛት ይፈልጉ ነበረ። ስለዚህ አሜሪካ ጋር ሽርክና ማቋቋም ወይም መመስረት እነኝህ ሰዎች እንዲያው ገለል እንዲሉ ያደርግልናል የሚልም ፍላጎን ነበረ። ያም የኢትዮጵያን ቀልብ ሳበ። በሌላ በሌላ መንገድ ደግሞ ኢትዮጵያ የኢትዮጵያ መንግስታት ከአጼ ምኒልክ ጀምሮ እስከ ቀዳማ ኃይለ ሥላሴ ድረስ አፍሪካን አሜሪካኖችን እናንተ ወደ ሀገራችሁ ወደ ኢትዮጵያ ኑ እውቀት ያላችሁ እውቀታችሁን ይዛችሁ ኑ እያሉ የጋብዙ ነበርና ጥቁር አሜሪካውያንን ጥቁር አሜሪካንን እና በዛ በዛ ምክንያት እንግዲህ ጥቁር አሜሪካኖች ወደ ኢትዮጵያ ተመልሰው ኢትዮጵያን ኤርላይንስም በትምህርትም በሌላ በሌላ በኩል ትም ዘንበው ትምህርት ቤት እንዲቋቋም ኢትዮጵያን ኤርላይንስ በጠላት ጊዜም እንደዚሁ ኢትዮጵያን ሄደን እረዳለን ብለው ሰላማዊ ሰልፍ ሁሉ የወጡ ጥቁሮች ነበሩ። አሜሪካኖች ወደ ዛአለበሉ እና እንደዚህ አይነት ግንኙነት ነበረ። እነህ ግንኙነቶች ደግሞ ሁልጊዜ ሰላማዊ የሆኑ ሳይሆን ውጣ ውረድ ወይንም ከፍና ዝቅ የሚልበት ጊዜ ነበረ። ውጣ ውረዶቹ ምንድን ናቸው? የኢትዮጵያ አየር መንገድ፣ የሰላም ጓዶች፣ ትምህርት፣ ኢንቨስትመንት፣ የጣሊያን ወረራ ዘመን፣ የደርግ አገዛዝ ዘመን፣ የኢትዮጵያና የሶማሊያው ዚያድ ባሬ ጦርነት፣ የኤርትራ ጉዳይ፣ የመንግስቱ ኃይለማርያም ከሀገር መውጣት፣ የኢትዮጵያና የኤርትራ ጦርነት፣ ሌሎችም ጉዳዮችን ይዟል። ውይይታችን በሌሎቹ ጉዳዮች ላይ በሌሎች ዝግጅቶች ይመልሳል።